ትናንት ምሽት ካርቱም ውስጥ የሱዳንን አብዮት ሁለተኛ ዓመት ምክንያት በማድረግ በተቀሰቀሰ ተቃውሞ የሱዳን ወታደሮች ከተቃዋሚዎቹ ወገን ሁለት ሰዎችን ገድለው አስራ ስድስት የሚሆኑትን ደግሞ አቁስለዋል። የሱዳን ባለሙያዎች ማህበር ጥቃቱን ያወገዘ ሲሆን ጥቃቱ በመሰብሰብ ነጻነት ላይ የተቃጣ ነው ብሎታል። የሱዳን ጠቅላይ ሚኒስትር አብዱላ ሐምዶክ ጠቅላይ አቃቢ ሕግ ስለሁኔታው በአስቸኳይ ማጣራት እንዲጀምሩ አዘዋል። የቪኦኤ ዘጋቢ ማይክ አቲት ከሱዳን ካርቱም ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የሱዳን ሕክምና ባለሙያዎች ማህበር ለተቃውሞ የወጡ ሁለት ሰዎች በሱዳን መከላከያ ሚኒስቴር ዋና ጽህፈት ቤት ፊት የተገደሉ መሆናቸውን አረጋግጠዋል። የማህበሩ አባል ዶክተር ዋልዲን አልፈቂ ሱዳን ኢንፎከስ ለተባለው ሚዲያ በሰጡት መግለጫ ሰላሳ ሰባት ሰዎች የቆሰሉ መሆናቸውን ገልጸው ሕክምና ላይ መሆናቸውንም ተናግረዋል። አምስት የሚሆኑት በጽኑ የቆሰሉ ሲሆን ካርቱም አቅራቢያ ወደሚገኘው ሆስፒታል ተወስደዋል፣ ያሉት አልፋቂ አንዳንዶቹም ከግጭቱ ቦታ ሲሸሹ በትራፊክ አደጋ የተጎዱ መሆኑን ገልጸዋል። አያይዘውም የሽግግር መንግስቱ ፍትህ መስፈኑን የማረጋገጥ ኃላፊነት ያለበት ሲሆን ችግሩን የፈጠሩትም ሰዎች ተጠያቂ መሆን አለባቸው፣ ያ ካልሆነ ግን በመንግስት ላይ የተቀሰቀሰው ተቃውሞ ያይላል ብለዋል። ሰሃር አልጀዙሊ የአቡ አዳም የተባለው ተቃዋሚዎች ኮሚቴ አባል ናቸው። እሳቸውም ግድያውን ያወገዙ ሲሆን ችግሩ የተፈጠረው በወታደራዊና በሲቪሉ መንግስት አመራሮች መካከል ባለ ውሳኔ የመስጠት ችግር የተፈጠረ ነው ብለዋል። አልጀዙሊ ይህን ለሱዳን ኢንፎከስ ሲያስረዱ አሁን ያለን ህብረት በጣም የላላና ያካሄድነውን አብዮት የሚመጥን አይደለም። አብዮቱ ከመንግሥት የተነጠለ ሲሆን አሁንም እየተካሄደ ነው። ወጣቶች እንደገና ለተቃውሞ ጎዳና ላይ እየወጡ ሲሆን፣ ጨርሰውም አልተበገሩም። አሁን ያለን ትብብርና ህብረት ግን የእነሱን መብት ያስከበረ አይደለም ብለዋል። ሌላኛው አህመድ የሱፍ ሲሆኑ የኡማ ብሔራዊ ፓርቲ አባል ናቸው። አሁን ያለው ሕገ መንግስት ለወታደራዊ መንግስት የሚያደላ ነው በማለት የፍትህ ኮሚቴ እንዲቋቋም ጥሪ ያቀርባሉ። የሱፍ ለሳውዝ ሱዳን ኢን ፎከስ ሲናገሩ እንዲህ ብለዋል። እነዚህ ጥሩ አጋጣሚዎች አይደሉም። እጅግ በጣም ወደ ኋላ ይወስዱናል። እንዲህ ያሉ ወንጀሎች ጨርሶ እንዲያበቁ በጣም አስፈላጊ የሆነውን የፍትህ ሽግግር ወይም ኮሚሽን ማቋቋም ይኖርብናል። አገራችን አሁን እጅግ አደገኛ በሆነ አቅጣጫ ላይ ስትሆን፣ ከገደሉ ጫፍ ላይ ተንጠልጥላ ትገኛለች ብለዋል። ጠቅላይ ሚኒስትር ሐምዶክ የመከላከያ ሚኒስትሩን ጠቅላይ አቃቤ ሕጉንና የደህንነቱን ዋና ዳይሬክተር ጨምሮ ከፍተኛ ባለስልጣናትን በመጥራት አስቸኳይ ስብሰባ አድርገዋል። ሁኔታው በአስቸኳይ እንዲጣራም መመሪያ ሰጥተዋል። ባለስልጣናቱ ሁከቱን የፈጠሩትና ለጥቃቱ ምክንያት የሆኑት ሰዎች ያለምንም መዘግየት ለፍርድ እንዲቀርቡ ተስማምተዋል። እንደ ኤሮፓ አቆጣጠር በ2019 የጸጥታ ኃይሎች በሱዳን ጦር ሰራዊት ዋና መስሪያ ቤት ፊት ለፊት የመቀመጥ አድማ አድርገው የነበሩ ሰላማዊ ተቃዋሚዎችን በመውረር 127 ሰዎች መግደላቸውን የሱዳን ተቃዋሚዎች ይናገራሉ። ባለስልጣናቱ ግን የሞቱት ሰዎች 87 ብቻ ናቸው ይላሉ። ምንም እንኳ ለረጅም ጊዜ ምርመራ የተካሄደበት ቢሆንም እስካሁን በግድያው ተጠያቂ የሆነ ወገን አልተገኘም። ከፍተኛ ባለስልጣናቱ ስብሰባቸውን ተከትሎ ወዲያውኑ ባወጡት መግለጫቸው የዛሬ ሁለት ዓመት በመከላከያ ሚኒስቴር ዋናው ጽፈት ቤት ፊት ለፊት በተፈጠረውና ወንድና ሴቶች ልጆቻችን ሕይወታቸውን ያጡበት ሁኔታ ዛሬም ድረስ ከውስጣችን ያልወጣና የሱዳንን ቤተሰቦች ልብ የሰበረ መሆኑ ይታወሳል ብለዋል።